በቅርቡ ከህወት ወረራ ጋር በተገናኘ ከኦነግ ሸኔ ጋር ግንኙነት ነበራቸው ተብለው የተጠረጠሩ ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ ዛሬ ለዶቸቤሌ ተናግረዋል። ኦነግ ሸኔ ላይ ጠንካራ እርምጃ ተወስዶ ከአንድ ሺ በላይ በተለያየ ደረጃ እንቅስቃሴ ነበራቸው የተጠረጠሩ አካላት በቁጥጥር ስር ውለዋል። ከዛ ውስጥ ሶስት መቶ ስልሳ ማጣራት ተደርጎ የተለቀቁ አሉ። አሁንም የማጣራት ስራው ቀጥሏል። ግን ሀብት እንዲወድም ሰብአዊ ጉዳት እንዲደርስ በሀገር ክህደት ጠላት ጋር ሲንቀሳቀሱ የነበሩ አክቸዋሊ ሸኔ አሸባሪም ስለሆነ በዛ ደረጃ የሚታዩትን ደግሞ የምርመራ ስራ ተጠናክሯል። በወረራው ወቅት ከሁለት መቶ ስልሳ በላይ ንጹሐን መገደላቸውን ያመለከቱት አቶ አህመድ ከፍተኛ የንብረት ውድመት መፈጸሙንም አብራርተዋል። ከፍተኛ ሰብአዊ ጉዳት ነው የደረሰው። ከሁለት መቶ ስልሳ ሰባት በላይ ሞቶብናል፣ ከመቶ ሰባ በላይ ቆስሎብናል። ሰላማዊ ያው እነው ሰምት የሆኑ ከአንድ ነጥብ አምስት ቢሊዮን በላይ የሚጠጋ ሀብት ኢንቨስትመንት፣ ትምህርት ቤቶች፣ ጤና ተቋማት፣ የመንግስት አጠቃላይ ቢሮዎች ሰማንያ ዘጠኝ በላይ ሀያ አራት አምቡላንሶችን ጨምሮ ጭምር ነው የወደመብን። የብሔረሰብ አስተዳደሩን ወደ ነበረበት ለመመለስ የተፈጥሮ ስራን ማከናወን ጨምሮ ሌሎች ተግባራት እየተሰሩ መሆኑን አስረድተዋል። ስለዚህ አሁን እየሰራን ያለነው አንድ ሶስት ስራ ነው። አንደኛው ሰላሙን በዘላቂነት በውስጥም በአካባቢውም ለማስፈን ጸጥታ መዋቅሩንም ከማጠናከር አንጻር እየሰራን ያለነው ስራ እና አጎራባሽ ጋር ህዝቡን መመራሩን ለማገናኘት እየሰራ ናቸው ስራዎች አሉ። ሁለተኛው ከመልሶ መቋቋም ጋር የሚያያዝ እስካሁን ባለው ከዲያስፖራው፣ ከተለያዩ አጋር ድርጅቶች መንግስትም ከመቶ ሰማንያ ስድስት ሚሊዮን ብር በላይ የተለያዩ የቤት ቁሳቁሶች የምግብ አይነቶች እርዳታ የሚሆን ለሕዝቡ ቀርቦ የተሰራጨበት ሁኔታ አለ። የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ጀማል ሐሰን በበኩላቸው መስኖና ቆላማ አካባቢዎች መምሪያ እንደ አዲስ ተቋቁሞ በግብርናው ዘርፍ የተሻለ ለማምረት እየተሰራ መሆኑን አመልክተዋል። በልዩ ሁኔታ መስኖ ላይም እየተሰራ ነው። በአርጡማ ፉርሲ፣ በጅሌ ጥሙጋ፣ በደዋ ጨፋ የቆላ ስንዴ በመስኖ ማምረት ስራ እየተሰራ ነው ያለው ጨፋ ባሌ ላይ ያሉ አማራጭ ውሃ ጉድጓዶች በመቆፈር የነበሩት በፊት የነበሩትን በማጽዳትና በማበጃጀት ስራዎች እየተሰሩ ነው። ያሉ ሶስት ሆስፒታሎች አሉ። ሁለቱን በሙሉ በሙሉ ስራቸውን እንዲሰሩ ማድረግ ተችሏል። ጤና ጣቢያዎቹም በሙሉ ስራ እየሰሩ ነው ያሉ። ጤና ኬላዎችም መስራት ያለባቸውን የመጀመሪያ ደረጃ እርዳታና በጤና ጣቢያ በጤና ኬላ ደረጃ መስራት ያለባቸውን እየሰሩ ነው ያሉ። ትምህርት ያልጀመረ ትምህርት ቤት የለ። በመጠገን ትምህርት ስራ እንዲጀምሩ የማድረግ ስራ ተሰርቷል። የከሚሴ ከተማ ነዋሪ አንድ ባለሀብት፣ ከፍተኛ ውድመትና ዝርፊያ እንደተፈጸመባቸው አስታውሰው መንግስት የጀመረውን የህግ ማስከበር ስራ አጠናክሮ እንዲቀጥልና በአካባቢው ሰላም እንዲያሰፍን ጠይቀዋል። ይህኛ ካታችን ሰላም ነው። ይህን ያሰብኩት ብቻ ነገር እናንተ በየአመቱ እንደብደብ ይማን ወረ በላ የተነሳ ብራሽን አውድ እኔ አሁን ከዚ ዞን ላይ ከስልሳ ከሰባ ሚሊዮን ብር ያነሰ ወደበብ አንደኛ፣ ግን እኔ አንድ ብር አንድ ብር እንደጠፋኝ አልቆጥረውም። ምክንያቱም የሰራ እችላለሁ። ነገ ጠስርሽ የተካታለች ከመንግስት የሚጠበቀው ሌላ ነገር አሽንትናቸሁን ሰላሙን አስከብሩልን ነው። የብሄረሰብ አስተዳደሩ ዋና አስተዳዳሪ አቶ አህመድ አሊ ይህ ችግር እንደ ሀገር ነው፣ መፍትሄም የሚፈልገው እንደ ሀገር ነው። ኢንቨስትመንቶች ተጎድተዋል። ባለሀብቶች በከፍተኛ ሁኔታ ነው ሀብታቸው የወደሙ ክልል ደረጃም በተለይ አማራ ላይ ያለውን ወደ ሴ ላይ ባለፈው መድረክ ነበረን። ከእኛም ዞን አንጻር ከሁለት መቶ በላይ ባለሀብቶች የተሳተፉበት ኢንቨስትመንቱን እንዴት አድርገና አቋቁሞ በቀጣይ እንዴት አዳዲስ ኢንቨስትመንቶችን ወደ ዞናችን ናምጣ በሚል ጉዳይ ውስጥ ተወያይተናል። በእነሱ ማነሷቸው በተለይ ሰላሙን ከማረጋገጥ አንጻር የወደሙ ሀብቶች፣ በተለይ የተዘረፉት እንዲመለሱ፣ በዚህ ውስጥ ተሳታፊ የሆኑት በህግ እንዲጠየቁ ቃል ገብተናል። ከአማራና ከአፋር አዋሳኝ አካባቢዎች ጋር ዘላቂ ሰላም ለማምጣት ውይይቶች የተካሄዱ መሆኑንም ዋና አስተዳዳሪው አመልክተዋል። ብሔረሰብ አስተዳደሩ ቀደም ሲል ከአመራሩ ጋር ይነሱ የነበሩ ችግሮችን ለማረም እስከ ታችኛው የመንግስት መዋቅር አዲስ የአመራር አደረጃጀቶች መደረጋቸውን አስረድተዋል። አለምነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር